ባለ ብዙ ቀለም ሐሳቦች መናዳ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ዛሬ ሐምሌ 16 2013 ዓ.ም ነው። ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚደመጡት መሰናዶዎች መካከል ገጠርም ያለ ከተማም ያለ አሜሪካም ያለ ወይም በአውሮፓም ያለ ኢትዮጵያም ያለ ሰው እኩል ሊገለገልበት የሚችል መሳሪያ ነው። ኢትዮጵያ ውስጥ መጻሕፍትን ለማሳተምና በቀላሉ ለማግኘት ያለውን ችግር ተመልክተው የኤሌክትሮኒክ መላ ይዘው ብቅ ካሉ ወጣቶች ጋር ትራንት የጀመርነው ውይይት የመጨረሻ ክፍል ዛሬ ምሽት ይሰማል። የተለያዩ ማህበራዊ ሚዲያዎች የሚስተዋሉ ጽንፍ የያዙ ጽንፍ የረገጡ ውይይቶችን ለመቀነስ የሚደረግ የማንቃት ስራዎችን ይሰራል። ቀደም ባሉት ዓመታት በማህበራዊ መገናኛ አንቂነት የሚታወቀው አጥናፍ ብርሃኔ በቅርቡ በቅርብ ዓመታት ውስጥ እያደረጋቸው ስላሉ ሀገር አቀፍ እንቅስቃሴዎችና ተያያዥ ጉዳዮች ያጫውተናል። ሌሎች ርዕሰ ጉዳዮችም የተካተቱበትን መሰናዶው ሀብታሙ ስዩም መመራ አለው። ኤልያስ ስማሪ ደግሞ የድምፅ ምህንድስናውን ያከናውናል። ከሁሉ በፊት አጫጭር ዜናዎች ይሰማሉ። ስመኝ ሸቆየ። አመሰግናለሁ ሀብታሙ። የሶማሌ ክልል መንግስት ፖሊስ አሸባሪ ላለው ህወሀት በተለያዩ መንገዶች ድጋፍ ሲያደርጉ ነበር ያላቸውን ሀያ ስምንት ግለሰቦችና ንብረቶቻቸውን በቁጥጥር ስር መዋሉን አስታውቋል። ፖሊስ ከ28ቱ መካከል የ12ቱን ምርመራ ጨርሶ የክስ ፋይል መክፈቱንም ገልጿል። የክልሉ ፖሊስ የሶማሌ ልዩ ኃይል ወደ ሰሜን ኢትዮጵያ መዝመቱን ተከትሎ አፍራሽ ፕሮፓጋንዳ የሚነዙትንም ከድርጊታቸው እንዲቆጠቡ አስጠንቅቋል። ዘገባውን የደረሰን አዲስ ቸኩል ነው። የዩናይትድ ስቴትስ የዓለም አቀፍ ልማት ተራዶ ድርጅት ዩኤስኤ አይዲ ለዲሞክራሲያዊት ኮንጎ ሪፐብሊክ የልማት መርሃ ግብሮች መርጃ በቀጣዮቹ አምስት ዓመታት የሚጠናቀቅ የ16 ቢሊዮን ዶላር እርዳታ እንደሚሰጥ ተገለጸ። በቀጣዮቹ አምስት ዓመታት የልማት እርዳታው ኮንጎ ለምታካሄዳቸው የጤና ዘርፍ ማጠናከሪያ፣ ነፃ የትምህርት ድል ለዜጎቿ ሁሉ ለማዳረስ እንዲሁም የጸጥታና የመሰረተ ልማት ግንባታ መርሃ ግብሮች የሚውል እንደሚሆን ተጠቁሟል። የዩናይትድ ስቴትስና የዲሞክራሲያዊት ሪፐብሊክ ባለስልጣናት ባካሄዱት የሁለት ቀን ስብሰባ ላይም የእርዳታውን መርሃ ግብር ይፋ ያደረጉ ሲሆን አንዳንድ የኮንጎ የሲቪል ማህበረሰብ ተቋማትና የምስራቅ ኮንጎ ነዋሪዎች የሀገሪቱ መንግስት እርዳታውን ለተገለጹት ዘርፎች እንጂ ለሌላ ጉዳይ እንዳያውል አሳስበዋል። ወደ ኮቪድ-19 ዜናዎች ስናመራ ዩናይትድ ስቴትስ ካለፈው ሳምንት ወዲህ በአማካኝ በዕለት ከ26 ሺ በላይ አዲስ የኮቪድ-19 ህመምተኞችን ማስመዝገቧ ታውቋል። ይህም ከአንድ ወር በፊት ከነበረው ቁጥር ከእጥፍ በላይ መሆኑ ተገልጿል። ከተመዘገቡት የኮቪድ-19 ህመምተኞች 80 ከመቶ የሚሆኑት እጅግ በጣም ተላላፊ በሆነው ዴልታ የተባለው የቫይረሱ ዝርያ እንደተያዙ ተነግሯል። ይህ የሆነው ስለ ክትባቱ አሉታዊ አመለካከት ያላቸው ግለሰቦች በሚያሰራጩት የተሳሳቱ መረጃዎች ምክንያት መሆኑም ተያይዞ ተመልክቷል። ቻይና የዓለም የጤና ድርጅት የኮቪድ-19ን ምንጭ ለማጥናት ማቀዱ እንዳሳዘናት ገለጸች። የቻይና ብሔራዊ የጤና ኮሚሽነር ምክትል ሚኒስትሩ ዜንግ ዩክሲን የዓለም የጤና ድርጅት የኮቪድ-19ን አነሳስ በተመለከተ ሁለተኛ ምዕራፍ ጥናት ለማካሄድ ማቀዱ እንዳሳዘናቸው ገልጸው ኮሮና ቫይረስ የተዛመተው ከቻይና ቤተ ሙከራ አምልጦ ነው የሚባለው መላምት ከእውነታ የራቀ ነው ሲሉ አጣጥለዋል። ባለፈው ሳምንት የዓለም ጤና ድርጅት ና ስራ አስኪያጅ ዓለም አቀፍ የኮቪድ-19 ወረርሽኝ ከቻይና ቤተሙከራ ካመለጠ ቫይረስ ጋር ግንኙነት ሳይኖረው አይቀርም የሚለውን መላምት ከወዲሁ ትክክል አይደለም ብሎ መደብደም እንደማይቻል ተናግረው ነበር። የቻይናው ከፍተኛ የጤና ጥበቃ ባለስልጣን ዥንግ በበኩላቸው ውሃን የሚገኘው ቤተ ሙከራ ሰውን በቀጥታ ሊያጠቃ የሚችል ቫይረስ የለም ብለው፣ ቻይና ይህን ጉዳይ በተደጋጋሚ ማብራሪያ ሰጥታበታለች። የዓለም ጤና ድርጅቱን የቀጣይ ጥናት እቅድ አንቀበልም ብለዋል። ይህ በእንዲህ እንዳለ አንድ አዲስ የወጣት ጥናት በሁለት ጊዜ የሚሰጡት የኮቪድ-19 ክትባቶች በከፍተኛ ፍጥነት ተላላፊ የሆነውን ዴልታ የሚባለውን ቫይረስ በደንብ የሚከላከሉ መሆናቸው ተገልጿል። ትላንት ረቡዕ ዘኒው ኢንግላንድ የሕክምና ጉዳዮች መጽሄት ላይ የታተመውን ጥናት ያካሄዱት የኢንግላንድ የጤና ጥበቃ ተመራማሪዎች በሁለት ጊዜ የሚሰጠው የፋይዘሩ ክትባት በዴልታው ዝርያ ምክንያት የተከሰቱ ሕመሞችን 88 ከመቶ አልፋ የሚባለውን ዝርያ ደግሞ 93 ከመቶ የመከላከል አቅም እንዳለው ገልጸዋል። የአስትራ ዜንካው ክትባት ደግሞ ዴልታው ቫይረስ የሚያስከትለውን ሕመም 67 ከመቶ አልፋውን ደግሞ 74 ከመቶ እንደሚከላከል ጥናቱ ይገልጻል። የፋይዘሩ ክትባት አንዱ መርፌ ብቻ ከሆነ ዴልታውን የሚከላከለው 36 ከመቶ ብቻ የአስትራዜኒካውም አንድ ነጠላ ክትባት ከሆነ የመከላከል አቅሙ 30 ከመቶ ብቻ መሆኑን ጥናቱ ጨምሮ አስገንዝቧል። አድማጮች ለሰዓቱ ያስኳቸው ዜናዎችን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አስተያየታችሁን በማኅበራዊ መገናኛ ገጾቻችን በኩል አደርሱም። ቪኦኤ አማሪክ መገኛችን ነው። ወደ ቀደመው መሰናዱ እንሻገር። በትናንትናው ምሽት ነዋሪነታቸውን በዩናይትድ ስቴትስና አውሮፓ ያደረጉ ሶስት ኢትዮጵያውያን ተሰባስበው የሰሩትን መጽሐፍን በቀላሉ ለማግኘትና የማንበብ ባህልን ለማዳበር የሚረዳ አፍሮ ሪድ የተሰኘ መተግበሪያ አስተዋውቀናቸዋል። ለዛሬ የሶፍትዌር ኢንጂነሪንግ ባለሙያ የሆኑት እንግዶቻችን ነቢዩ ዮሴፍ፣ ብዙነ ማሙዬና ዳዊት ተገኔ የፈጠራ ስራቸው የሆነው መተግበሪያ የደራሲዎችን ስራ ከማቅረብ በተጨማሪ አዳዲስ የፈጠራ ስራዎችን በቀላሉ ውጪ ለማሳተም ስለሚያደርገው እንቅስቃሴና ተያያዥ ጉዳዮች አጋሩናል። ከእነሱ ጋር ቆይታ ያደረገችው ስመኝሸ ቆይናት። ተጠቃሚ ብላችሁ የምታስቡት ወይም አንባቢ ገዢ ብላችሁ ታርጌት ያደረጋችሁት በውጭ የሚኖረውን የኢትዮጵያ ማህበረሰብ ነው ወይስ ኢትዮጵያ ውስጥ ያለውን ነው? ይህን ጥያቄ ያነሳት እንግዲህ በተለይ የሞባይል መተግበሪያው የኢንተርኔት አቅርቦትንም መሰረት ያደርጋል። የአከፋፈል ደግሞ ገንዘብን ለመቀበል የሚጠይቀው መስፈርትም አለ። ከነዚህ ከመሳሰሉት ጉዳዮች ጋራ ስለሚያያዝ ነው። እስኪ ምናልባት ዳዊት ወደ አንተ ልምጣ። አንዱ ኢንፎርሜሽን ቴክኖሎጂ መጠቀም ትልቁ ነቱ ምንድን ነው፣ ኢንፎርሜሽንን ዴሞክራታይዝ የማድረግ ተጽዕኖ አለው። ገጠርም ያለ ከተማም ያለ አሜሪካም ያለ ወይም አውሮፓም ያለ ኢትዮጵያም ያለ ሰው እኩል ሊገለገልበት የሚችል መሳሪያ ነው እና በእኛ ፍላጎት አንጻር ቢሆን ኖሮ ሁሉም ሰው እኩል እንዲያገኘው ነበር የምንፈልገው። አሁን ትልቁ ያጋጥመን ችግር ምንድን ነው? እነኚህ ደራሲያን ስራዎቻቸውን በኛ ፕላትፎርም ሲያቀርቡ የተወሰኑት በነጻ እንዲነበብላቸው የፈለጉ እና ያቀረቡ አሉ። አብዛኛዎቹ ግን በገንዘብ የሚከፈል ወይም በገንዘብ የሚገዙ ናቸው መጽሐፍቶቹ እና ያንን ገንዘብ መሰብሰብ የምንችለው እስካሁን ድረስ ባለው ሁኔታ በውጪ የክሬዲት ካርድ ፔመንት ሲስተም ነው እና በዛ ምክንያት አፕሊኬሽኑ ሁሉም ጋር መገኘት ቢችልም፣ ነጻ የሆኑት መጽሐፎችን የትኛውም ሀገር ያለ ሰው ኢትዮጵያም ውጭም ያለ ሰው ማንበብ ቢችልም፣ ለጊዜው በገንዘብ የሚገዙ መጽሐፎችን ማንበብ የሚችለው ከኢትዮጵያ ውጭ ያለ ወይም ኢትዮጵያ ውስጥም ቢሆን ኢትዮጵያ ውስጥ ያለ ግን በክሬዲት ካርድ መክፈል እና መጠቀም የሚችል ሰው ብቻ ነው። ያ ነው እንግዲህ ሊሚቴሽናችን። ምናልባት ወደፊት ይሰፋል ብላችሁ ታስባላችሁ? ይቅርታ ብዙ ነቀጥል እዚህ ላይ መጨመር እችላለሁኝ። ያው እንደ መጀመሪያ ግብ የወሰድ ነው ዲያስፖራ ያለው ኮሚኒቲ እና መክፈያ የስታንዳርድ የክሬዲት ካርድ መክፈያ አቅም ያላቸውን ታርጌት ያደረግነው ያንን ነው። ጎን ለጎን ደግሞ አሁን በኢትዮጵያ የፔይመንት ሲስተሙም የፋይናንሻል ሕጉም ይሄ በዚህ በኢኮሜርስ አካባቢ ገና አሁን ነው እየወጣ ያለው በፖሊሲ ደረጃ እና በኢትዮጵያ ውስጥ ያሉ የፔይመንት ሲስተሞችን ኢቫሉዌት እያደረግን ነው። ለምሳሌ በቅርብ ቴሌብር በኢትዮጵያን ቴሌኮሙኒኬሽን አንድ የመክፈያ አማራጭ ጮ ኖ ወደ ገበያ ወጥቷል። ግን እንደዚህ ኢንተግሬት ለመደረግ ገና ሬዲ አይደለም፣ እና እነሱን እየጠበቅን ነው። ፕላስ እዛ ደግሞ ኢትዮጵያ ውስጥ ካምፓኒያችንንም ህጋዊ በሆነ መንገድ ፎርም አድርገን ኢንተግሬት ለማድረግ በዝግጅት ላይ ነን፣ እና በቅርብ ጊዜ በኢትዮጵያም በኢትዮጵያ ያሉ አንባቢዎች በብር የሚገዙበትን ሁኔታ እናመቻቻለን። ስለዚህ ወድና ወደ አንተ ለምጣ ደግሞ እስኪ እንግዲህ ከዚህ ቀደም ተመሳሳይ ስራዎች ሲሞከሩ አይቻለሁኝ እና ግን ብዙዎቹ እንዳሰቡት አልተለመደላቸውም ወይም አልቀጠለም። ምናልባት ከባህል ጋርም ሊያያዝ ይችላል፣ ከእውቀት ጋርም ሊገናኝ ይችላል እና ብዙም ሰብስክራይብ አድራጊ ወይም ተጠቃሚ ሳያገኙ ይቀራሉ። እና የእናንተ ያሰራችሁት መተግበሪያ በትክክል ጥቅም ላይ እንዲውል እና ያሰባችሁትን ግብ እንዲመታ የተለየ ያደረጋችሁት ወይም የምታደርጉት ነገር ይኖር ይሆን? ትክክል ነሽ። ትኛ የመጀመሪያዎቹ አይደለንም። እንደዚህ በዲጂታል መጽሐፍን ማቅረብ ሲጀመር አይ ቲንክ ትልቁ ነገር እኛን ሜይ ቢ ሰክሰስፉል ያደርገናል ብን ያሰብነው ሎንግ ተርም ነው ማለት ይሄ የበአጭር ጊዜ ውስጥ ፕሮፊት ተገኝቶበት በአጭር ጊዜ ውስጥ ማለት ጊዜ የሚፈጅ ፕሮሰስ ነው እና ይህንን በደንብ ተገንዝበንበት ነው የገባ ነው ሰው በሚቀጥሉት ሁለት ሶስት አራት አመታት፣ እንደዚህ ከዛም በላይ ቢፈጅ በዚህ ፕሮሰስ ውስጥ ጸንተን በኋላ ላይ ስክሰስፉል እንሆናለን አምነን የገባ ነው። እንዳውም አንድ ደራሲ ጋ እንደ ስናወራ ይሄ ፕሮጀክት ለእናንተ አይደለም ለልጆች እና ለልጅ ልጆቻችሁ ነው ብሎናል። ግን የተለየ ነገር ታደርጋላችሁ ያልችው እውነት ነው። ይሄ ካልቸራል ሽፍት ይፈልጋል ይሄ ኢትዮጵያ ውስጥ ብቻ ሳይሆን ማለት እንደዚህ የንባብና የቴክኖሎጂ ገና እያደገበት ባለ ኤንቫይሮንመንት ሳይሆን እዚህ በወስተርን ውስጥ አሁን ገና ነው በዲጂታል የማንበብ ካልቸሩ ኦቨርቴክ እያደረገ የመጣው። ሰው ዝም ብሎ ከኛ ጋር መጽሐፍ ገዝቶ ማንበብ ብቻ ሳይሆን የአንባቢያን እና የደራሲያን ኮሚኒቲ ብልድ ማድረግ ላይም እንሰራለን። ወደ ብዙነት ልመለስ እና እስኪ እንደምትነግሩኝ ከሆነ በመጽሐፍ መልክ ታትመው የወጡትን ብቻ ወደ ዲጂታል ቅርጽ መቀየር ብቻ ሳይሆን የማሳተምም ዓላማ አላችሁ እና ራሳችሁን አሳታሚ አድርጋችሁ ትቆጥራላችሁ። እንግዲህ አፕሊኬሽናችን ሁለት ነገር ነው ያለው። አንደኛው የደራሲያንን ሊትሬቸር በእኛ ፕላትፎርም ላይ ለአንባቢዎች ማቅረብ ሲፈልጉ የእነሱን ኮንቴንት የኮፒራይትን ባስጠበቀ መልክ ሴኪሪቲን፣ እና የተለያዩ ነገሮችን እንደገና ደግሞ ለማንበብ በድምፅ ከሆነ ደግሞ በትክክል ለአፕሊኬሽኑ በሚመች ለአንባቢያን ጆሮ በሚስማማ መልክ መቀናበር መቻል አለበት እና ያንን ሁሉ የምንሰራበት ዲጂታል ፐብሊሽንግ ፕላትፎርም አለን። ግን በሂደት ያው ከደራሲያን ጋር ለዚህ በቅርብ ስንሰራ በእኛ አቅም ውስጥ እስከሆነ ድረስ ያሉትን ችግሮች እናግዛለን። በተወሰነ ደረጃ አሁን ለምሳሌ የተረት መጽሀፍቶችን ከተለያየ ቦታ ኮምፓይል አድርገን የአፍሮሬድ ሲሪስ ብለን የጀመር ነው አለ በሂደት ኮንቴንቱን በማዘጋጀትም ማለት ነው፣ እዛ ውስጥም ኢንቮልቭ የምናደርግ ይሆናል። በአጭር ጊዜ ግን ፕላትፎርሙን ለደራሲያን አቬለብል ማድረግ፣ የእነሱን ኮንቴንት እዚህ ላይ ፐብሊሽ እና ዲስትሪቢዩት ማድረግ፣ ለአንባቢያን ደግሞ አፕሊኬሽኑን አቬለብል አድርገን የሚያነቡበትና የሚያዳምጡበትን ጥሩ ኤክስፒሪንስ እንዲኖራቸው ማድረግ ነው። ነቢዩ ወደ አንተ ልምጣ። ድርጅታችሁ ግዙፍ ነው ስሙ ምናልባት የማስፋትና ሌሎች ቴክኖሎጂ ውጤቶችን የመጠቀም እና ሌሎች መስራት የምታስቧቸው ስራዎች ውስጥ አሉ። እንዳልሽው ግዙፍ ዲጂታል ሰርቪስ ነው የሚባለው ሰው የተለያዩ በእኛ ማህበረሰብ ውስጥ በዲጂታል ፎርም፣ በዲጂታል መልክ ሶልቭ ልናደርጋቸው የምንችለው ችግሮችን ያለንን የአመታት ኤክስፔሪንስ ተጠቅመን እነሱን ችግሮች ለመቅረፍ ነው ዋና ሀሳባችን። ስፔሻሊ አሁን ኤግዛምፕል የፋይናንሽል ቴክኖ ፍንቴክ አካባቢ እዛም አካባቢ አንዳንድ ሀሳቦች ያሉን፣ በኢኮመርስ ውስጥም ወደዛም ቨንቸር ልናደርግ እንችላለን። ለሶሳይቲም በጣም ይጠቅማል ብለን የምናስባቸውን ፕሮዳክቶች እዛ ውስጥ እንደምንገባ እርግጠኛ ነኝ። እንግዲህ እንደ ሀሳብ ማጠቃለያ እናድርገውና ሁላችሁም በቴክኖሎጂ ሙያ ውስጥ ለዓመታት ያገለገላችሁ እንደሆና እንደመሆናችሁ መጠን በተለይ ለወጣቶች በዚህ ዘርፍ ስር እንዲሰማሩ ሊሆን ይችላል ወይም ደግሞ ከዓለም እኩል መራመድ እንዲችል ወጣቱ ከሙያችሁም አሁን ከምትሰሩት ስራ ጋርም በተያያዘ ለወጣቱ የምታስተላልፉት መልእክት ካለ በእሱ እናጠናቅ። በዓለም ላይ የምናያቸው ነገሮች በሙሉ አጠገባችንም ሩቅም ያሉት ነገሮች ሁሉም የተሰሩት እኛኑ ከመሰሉ ሰዎች ነው። እና ሁሉንም ነገር ማድረግ አንችልም፣ ግን አንድ ነገር ማድረግ እንችላለን። እና ያንን ነገር አድርጎ ነው ትግስቱ እስካለ ድረስ አንድን ፕሮጀክት ወይም አንድን ስራ ታጋሽ ሁነን ጊዜ ሰተነው እና ካለቀቅነው ከዛ ችግር በላይ ትልቅ ነገሮችን ሶልቭ ማድረግ እንችላለን። ትልቅ ነገሮችን ማሻሻል እንችላለን። ስለዚህ ነው ያዝነው ነገር ወይም ለምንሰራው ነገር ትግስት ይኖረንን እና ያ ነው እንግዲህ ላስተላልፍ የምፈልገው መልእክት ነው። እንግዲህ የኢትዮጵያን የስነ ጽሁፍ ውጤቶች ለማዘመን ቴክኖሎጂ መሰረት አድርጋችሁ እያደረጋችሁት ስላላችሁት እንቅስቃሴ ይበል የሚያሰኝ ነው። ስራችሁ ደግሞ አድጎ ትልቅ ደረጃ ደርሶ በድጋሚ እንግዶቻችን ሆናችሁ እንደምንገናኝ ተስፋ አደርጋለሁ። ለዛሬው ግን ለነበረን ቆይታ በአድማጮች ስም በጣም አመሰግናለሁ። እኛ እናመሰግናለን። አስመኝሽን ለቀደመው መሰናዱ አመሰግናለሁ። ወደ ቀጣዩ መሰናዱ እንሻገር። አጥናፍ ብርሃኔ ብዙ ሰው የሚያውቀው ዞን ዘጠኝ ይባል በነበረው የሰብአዊና ዲሞክራሲያዊ መብቶች ጥሰትን የሚታገል ቡድን አባልነቱ ነው። አሁን ወጣት አጥናፍ የመብቶችና ዲሞክራሲ ማሻሻያ ማዕከል የተባለ መንግስት ያልሆነ ድርጅት አቋቁሞ እየሰራ ይገኛል። በድሬዳዋ ያሉ የማህበራዊ ሚዲያ አንቂዎችን ለማሰልጠን በከተማዋ በተገኘበት ወቅት ከአዲስ ቸኮል ጋር ተነጋግረዋል። የዛሬ 9 ዓመት በ2004 ዓመተ ምህረት በወጣቶች የተቋቋመው ዞን 9 የተባለ መብቶች ላይ የሚሰራ ማህበር በወቅቱ የነበሩ የማህበራዊ ሚዲያ ተጠቃሚዎችን ትኩረት መሳብ የቻለ ስብስብ ነበር። የስያሜው መነሻ በአዲስ አበባ ማረሚያ ቤት ያሉት ስምንት ዞኖች ላይ ተመስርቶ ያልታሰሩ ሌሎች ነዋሪዎችን በሰፊ እስር ቤት ውስጥ ነው በሚል ታሳቢ ነበር። ስብስባቸውን ዞን ዘጠኝ ያሉት የያኔዎቹ በዞን ዘጠኝ የተሰባሰቡ ወጣቶች መንግስት ያወጣቸውን ህጎችና የመንግስት ተግባራት የህግ አንቀጽ አመክንዮና ዓለም አቀፍ ተሞክሮን በማጣቀስ በስፋት ሂስ ያቀርቡ ነበር። የፍርድ ቤት ውሎች በመከታተልም እንዲሁ ትችት ያቀርቡ ነበር። ሆኖም ብዙም ሳይቆዩ በውጭ ሀገር ከሚገኙ የማህበሩ አባላት በስተቀር ስድስቱ ወደ ወህኒ ቤት ገብተው ለአንድ አመት ከስድስት ወር ታስረዋል። ከእስር በኋላ የዞን ዘጠኝ አባላት በየተሰጧቸውና ፍላጎታቸው የተለያዩ ዘርፎች ላይ ተሰማርተው ይገኛሉ። የዛሬው እንግዳችን አጥናፍ ብርሃኔም የያኔው ማህበራቸው ከተነሳለት አላማ ብዙም ያራቀ አላማ ያለው መንግስታዊ ያልሆነ ድርጅት አቋቁሞ የበኩሉን አስተዋጽኦ እያበረከተ ይገኛል። አጥናፍ ብርሃኔ እባላለሁ። የካርድ ፕሮግራም ዳይሬክተር እና ኮፋውንደር ነው። እስኪ ስለ ካርድ ምንድን ነው የሚሰራው? ካርድ ወይም ደግሞ ሴንተር ፎር አድቫንስመንት ኦፍ ራይትስ ኤንድ ዲሞክራሲ በኢትዮጵያ በአዲሱ የሲቪል ሶሳይቲዎች ማህበራዎች የተመሰረተ በመብቶችና ዲሞክራሲ ላይ የሚሰራ ድርጅት ነው። ይህ ኦርጋናይዜሽን በጣም ብዙ ኤንጌጅመንቶች አሉት። እንግዲህ ከተመሰረተ ሁለት አመቱ ነው። ዋና ዋናዎቹ ሴቶችና ወጣቶችን ኢምፓወር ማድረግ ወይም ማብቃት ከዛ የዲጂታል ሊትረሲ ወይም ደግሞ የዲጂታል ልህቀት የሚባለውን በተለይ አሁን ላይ በጣም አንገብጋቢ የሆነውና በተለያዩ ማህበራዊ ሚዲያዎች የሚስተዋሉ በጣም ፖላራይዝድ የሆኑ ጽንፍ የያዙ ጽንፍ የረገጡ ውይይቶችን ለመቀነስ የሚደረግ የማንቃት ስራዎች ይሰራል። ከዛም ባለፈ ከዩኒቨርሲቲ ተማሪዎች ጋር የሚከሰተውን በተለይ ግጭት ለመቀነስ እንዴት ነው የዩኒቨርሲቲ ተማሪዎች ነገሮችን ቫዮለንስ ከመፈጠሩ በፊት እንዴት ነው ማስወገድ ያለባቸውን ወይም ኮንፍሊክት ሪዞሉሽን የሚባለውን ስራ ይሰራል ማለት ነው። እንግዲህ እነዚህ አሁን የጠቀስኳቸው በስራቸው የተለያዩ ፕሮጀክቶች አሏቸው። አሁን በዋነኛነት እንግዲህ የዲጂታል ሊትረሲ ስራው የሚያተኩረው ሞኒተር ማድረግ ላይ ነው። በተለይ የፖለቲካል ኮንቨርሴሽኖችን ሞኒተር ያደርጋል። ለጋዜጠኞችና ለሰብአዊ መብት ተሟጋቾች ከዲጂታል ጥቃት እንዴት ራሳቸው መከላከል አለባቸው የሚለውን የተለያዩ ስልጠናዎችን ያደርጋል። ከዛም ባለፈ ደግሞ የሐሰተኛ መረጃና የጥላቻ ንግግርን ስርጭትን ለመቀነስ ከጋዜጠኞች ጋር፣ ከዩኒቨርሲቲ ተማሪዎች ጋር የተለያዩ ትሬኒንጎችን ያደርጋል። እሱ ብቻ ሳይሆን የተለያዩ ማቴሪያሎችንም፣ ጋይድላይኖች፣ መመሪያዎችን በማውጣት እነዛን መመሪያዎች በተለያዩ ቋንቋዎች በሎካል ቋንቋዎች በማዘጋጀት ያከፋፍላል ዩኒቨርሲቲዎች እና ለተለያዩ ተቋማት ሚዲያዎችንም ጨምሮ ያከፋፍላል ማለት ነው። በወጣትነት ኃላፊነት እንትን ብሎ የራስ ኑሮ ማስተካከል አለ፣ የራስ ኑሮ መኖር አለ። ከዛ ባሻገር ግን በኃላፊነት ለሌላው ለህብረተሰብ የሞቀው እንደዚህ ለመብት የመታገል እንደዚህ አይነት እንትኖች አሉ። በዚህ ሂደት የሚያጋጥሙ ተውረዶች አሉ። ወጣቶች ከዚህ ምንድን ነው መማር አለባቸው ምን ማድረግ አለባቸው ነው የምትለው? ወጣቶች ማድረግ ያለባቸው ለአይዲያ ሁሌም ክፍት መሆን አለባቸው ብዬ አስባለሁ። ሚሊታንትነታቸውን በጣም መቀነስ አለባቸው። አንድ የተማርኩት ነገር እኔ ሀያ አመቴ ላይ በጣም ሚሊታንት ነበርኩ እና አሁን ላይ ሳስበው ምን ያህል ምርድ እንዳባከምኩ እገነዘባለሁ። ግን ለአይዲያዎች ሁሌም ክፍት ናቸው። ኤኒቲንግ ሊፈጠር ይችላል። ና ወደፊት በዲስኮርስ እና በንባብ ተቀይረው አትሊስት ራሳቸውን የማይታዘቡበት አይነት አቋም መያዝ አለባቸው ብዬ አስባለሁ። ንባብና ዲስኮርስ ፐርሰናሊ እኔ ብዙ ቀይረውኛል ብዬ አስባለሁ። በተለይ የተለያዩ አይዲያ ያላቸው ሰዎች በዙሪያ የነበሩ ለማመን የሚቀበላቸው አይነት አይዲያዎች ሰዎች ሬዝ ያደረጉ ነበር። በዙሪያ ይ እነሱ እነሱ ነገሮች በጣም ኦፕን ማይንድድ እንደሆን አድርገውኛል። አሁንም ፉሊ ራሴን ያንን አይነት ልልና ያገው ነጸፍኩት ሳይሆን ግን ለአይዲያዎች ለሚነሱ ሀሳቦች ክፍት እንዲሆንና ጭንቅላቴ ሁሉንም በጣም ሪስፔክትፉል በሆነ መንገድ ኢንተርቴን እንዳረጋቸው አይ ቲንክ ረድቶኛል ብዬ አስባለሁ። ግን በተቻለ መጠን ወጣቶች ቫዮለንስን አቮይድ ማድረግ አለባቸው። ሁሌም ቢሆን ቫዮለንስ በተለይ ወጣትነት እድሜ ላይ ለቫዮለንስ ሁሌ እንቀርባለን እና በተለይ የሰዎችን ቁስል ለማየት መሞከር በጣም ይጠቅመናል ብዬ አስባለሁ እና በጣም ፖላራይዝድ የሆን በተለይ ማህበራዊ ጉዳዩ ላይ ኢንጌጅመንቶችን መቀነስ፣ ይሄ ከብሽሽቅና ሞኪን በተለይ አይደንቲቲ ላይ የሚያተኩሩ ማንነት ላይ ማንነት የሚያተኩሩ ስድቦች ምናምን በጣም አቮይድ ማድረግ አለበት ወጣቱና፣ በሰከነ መንገድ በጣም ይሄ ብዝሃነት ላለበት ሀሳብ አእምሯቸውን ክፍት አድርገው መስራት አለባቸው ብዬ አስባለሁ። ለአሜሪካ ድምፅ ሬድዮ አዲስ ቸኮል ከድሬዳዋ በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮም ነው በመደመጥ ላይ የሚገኘው። አሁን ወደ መጨረሻው አንድ መሰናዶ እንሻገር። ዶክተር ፊሌ ጃለታ በአዲስ አበባ ዩኒቨርሲቲ የአፋን ኦሮሞ ትምህርት ክፍል የፎክሎር መምህር ናቸው። በቋንቋ ላይም ጥናት ያካሄዳሉ። በአፋን ኦሮሞ መጽሐፍት ላይ ሂስ እንደሚያቀርቡም ገልጸዋል። የአርትኦት ተግባርም እንዲሁ ያከናውናሉ። በተጨማሪ በኦሮሞ ሕዝብ ፎክሎር ዙሪያም አራት መጽሐፎችን ለአንባቢያን አበርክተዋል። የአራተኛ መጽሐፋቸው ርዕስ በኪምታ ኦሮሞ ማለትም የኦሮሞ ፎክሎር ወይንም አፈታሪክ የሚል ሲሆን በመጽሐፉ እንዲሁም አጠቃላይ የኦሮሞ ሕዝብ አፈታሪክን በተመለከተ ከአምቦ ዘጋቢያችን ናኮር መልካ ጋር አጭር ቆይታ አድርገዋል። ቤኩምታ የሚለውን ቃል ከሁለት ቃላት ማለትም ቤኩምሳ ማለትም እውቀትና ኡመተ በአማርኛ ህዝብ ከሚለው ቃላት በማጣመር ከሶስት ዓመት በፊት ለመጀመሪያ ጊዜ መጠቀማቸውን ገልጸዋል። በአዲስ አበባ ዩኒቨርሲቲ የአፋን ኦሮሞ ትምህርት ክፍል የፎክሎር መምህር የሆኑት ዶክተር ፍሌ ጃለታ የፎክሎር ምሁሩ እንደሚሉት ለአንባቢያን ባደረሱት ደረሱት በአፋን ኦሮሞ የጻፉት ቤኩምታ ኦሮሞ ስለተካተቱ መሰረታዊ ነገሮች በመግለጽ ስለ መጻፋቸውም አብራርተዋል። ዶክተር ፍሌ ቤኩምታን የችን ጋ ጅሩ ጅሬኛ ኡመታ ከለቲ ሜሻዳን ቤኩምታ ማለት የህዝብን አኗኗር በቁሳዊ መገለጫዎች፣ በስርዓት በአርት በቅርጻ ቅርጽና በተረትና ምሳሌ እንዲሁም በተለያዩ መንገዶች የአንድን ህዝብ ደስታና ዘን ፍልስፍናውን፣ ምጣኔ ሀብቱን፣ እምነትና ሃይማኖቱን፣ ባህልና ትውፊታዊ ሴቶቹን ግጭትን የሚፈታበትን ዘዴዎችና ሌሎችንም በተመለከተ አንድ ላይ አጣምሮ የያዘ ማለት ነው። መጽሐፉም በዘርፉ ባሉ ምሁራን የአርቶት ስራ ተደርጎበታል። የኦሮሞን ፎክሎር በመግለጽ ደረጃም ግንባር ቀደም ይሆናል ብዬ አምናለው ብለዋል። ዶክተር ፊሌ ቤኩምታ ሲሉ በአፋን ኦሮሞ ስያሜ የሰጡትን ፎልክሎር አንዳንድ የአማርኛ መዝገበ ቃላት አፈታሪክ የሚል ፍቺ ሰጥተውታል። ተረትና ምሳሌ ሲልም እንዲሁ የሚያስረዳ መዝገበ ቃል አለ። የአፋን ኦሮሞ መዝገበ ቃላት ደግሞ ፎልክሎርን አፎላ ሲሉ ይተረጉሙታል። ዶክተር ፊሌ ቤኩምታ ኦሮሞ በሰባት ምዕራፎች የተሰናዳ መሆኑን በመጠቆም ስለ ይዘቶቹም እንዲህ ገልጸዋል። ቤኩምታ ኦሮሞ ሰባት ምዕራፎች አለው። ምዕራፍ አንድ ስለ ባህል ነው። ምዕራፍ ሁለት ራሱ ቤኩምታ ሲሆን አንዳንድ ሰዎች ፎክሎርን ማጥናት አስፈላጊ አይደለም ሲሉ፣ ሌሎች ደግሞ ፎክሎር መጠናት አለበት ይላሉ። ሁለቱም ላይ አተያይን አስፍሬያለሁ። ምዕራፍ ሶስት ስለ እምነት ነው። ሰዎች እምነትና ሃይማኖትን በተመለከተ ሲደነጋገሩ ይታያል። ስለዛ ብዥታ ነው የጻፍኩት። ምዕራፍ አራት ስለ ስርዓት ሲሆን የገዳ ስርዓትን ጨምሮ ሌሎችም ማህበራዊ እሴቶች ላይ ትኩረት ያደረገ ነው አምስተኛው ምዕራፍ ግጭቶችን የምንፈታበት ዘዴዎችን ይዳሰሳል በኦሮሞ ህዝብ ዘንድ በቤተሰብ ጎረቤት ዘመድ አዝማድ እንዲሁም ከሌሎችም ጎሳዎች ጋር ግጭት ሲኖር እንዴት እንደሚፈታ ያንጸባርቃል ምዕራፍ ስድስት ስለ ባህላዊ ቁሶች ሲሆን ስለ ቁስ ብቻ ሳይሆን የማይዳሰሱ ነገሮች ላይም ትኩረት ያደርጋል ሰባተኛው ምዕራፍ ደግሞ ኬሮግራፊን የሚመለከት ነው። የኦሮሞ መዝሙሮች እና ዘፈኖች የሚሰሩበት ሁኔታና ሊይዙ ስለሚገባቸው ቀለም ይዳስሳል። በኦሮሞ አርት መካከልም ስላለው ችግርና መፍትሄውም ያስቀምጣል ብለዋል። የኦሮሞ ህዝብ ፎልክሎር በአሁኑ ጊዜ ስላለበት ደረጃ ሲገልጹ፣ አሁን ላይ የጠፋ ነው ያሉበትን ምክንያት ይተነትናሉ። ነገር ግን ተስፋ ሰጪ የሆኑ ሁኔታዎችም አሉ ሲሉ ያስረዳሉ። ዶክተር ፍሌ የአንድ ህዝብ ፎልክሎር አድጓል ወይም ደግሞ ጠፍቷል ለማለት በዓለም አቀፍ ደረጃ የተቀመጡ መስፈርቶች አሉ። ከነዛ መካከል በከፊል ሙሉ በሙሉ ወይም የተወሰነው መጥፋት፣ ሌሎችም አሉ። የኦሮሞን ፎልክሎር ስታይ ሰፉ ወይም ግብረገብነት ጋር ተያይዞ አብዛኛው ጠፍቷል ማለት ይቻላል። እንደ ገዳ ስርዓት አንድ ጤነኛ ወጣት በቤተሰቡ ትከሻ ላይ ሆኖ ወይም ለምኖ የዕለት ጉርሱን ማሟላት የለበትም። መስራትና መልፋት ይጠበቅበታል። የወደፊቱንም ህይወቱን እንዲሁም ማስተካከል ይገባዋል። ከእምነት ጋር ተያይዞም አብዛኛው ጠፍቷል። የእምነት እሴቶች በመጥፋታቸው ደግሞ የስነ ምግባር ችግሮች እየተስተዋሉ ይገኛሉ። የገዳ ስርዓትን ስናይ፣ ግጭትን የምንፈታበትን ዘዴ ስናይ፣ ሰው ተጋጭቶ እርስ በእርስ የሚበቃቀልበት ሁኔታ ነው አሁን ያለው። ይህ ስህተት ነው። በሌላ በኩል በኦሮሞ አርት እድገት በኩል ስታይ ደግሞ በወጣቱ ጥረት ብዙ ስራዎች እየተሰሩ ነው። ምንም ያህል ከዘመናዊነት ጋር ቢቀላቀልም የተሻለ ደረጃ ላይ ነው ማለት ይቻላል ብለዋል። ፎክሎርን ጨምሮ ሌሎችንም በኦሮሞ ዘንድም ሆነ በአጠቃላይ በኢትዮጵያ የሚገኙትን አገር በቀል እውቀቶች ለማሳደግ እና ለማበልጸግ ሊደረግ ይገባል ያሉትንም እንደ ምክር ሀሳብ አቅርበዋል። ፎክሎር ነብስ እንዲዘራና እንዲያደግ ለማድረግ የመንግስት ፖሊሲ ወሳኝ ነው። ፎክሎርን በተመለከተ በደንብና ህግጋት የወጡ አንቀጾች ቢኖሩም ተግባራዊ ሲደረጉ አይታይም። በመጽሐፌ ውስጥም መንግስት በዚህ ጉዳይ ትኩረት እንዲሰጥ ምክር ሀሳብ ለግሻለው ብለዋል። ዶክተር ፊሌ ጃለታ በዚህ ሰሞን ለንባብ ካበቁት ቤኩምታ ኦሮሞ ውጭ ከዚህ ቀደምም የኦሮሞ ህዝብ ፎክሎር ላይ ሶስት መጽሐፍትን ለአንባቢያን ማድረሳቸውን ጠቅሰው በአመዛኙ በኮሌጆች ውስጥ ተማሪዎችና መምህራን እንዲሁም በፎክሎር ዙሪያ ጥናት የሚሰሩ ሰዎች ይጠቀሙበታል ብለዋል። የኦሮሞ ሕዝብ የጥንት አስተዳደር ገዳ ስርዓት ላይም መጽሐፍ እየጻፉ መሆኑን ገልጸዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ። የኮሮና ቫይረስ ድባቡን ያቀዘቀዘው የቶኪዮ ኦሎምፒክ ዛሬ ተጀምሯል። ካለ ተመልካች በሚከናወኑ ኦሎምፒክ ምክንያት ሆቴሎችና ሬስቶራንቶችን የመሰሉ አገልግሎት ሰጪ ድርጅቶች 1.4 ቢሊዮን ዶላር ያጣሉ። በየቀኑ ሀገሪቱ 80ሺ የኮቪድ ምርመራዎችን በአትሌቶች ላይ የማካሄድ ኃላፊነትም ወድቆባታል። ለዚህ ሥራ በየቀኑ 230 ዶክተሮችና 310 ነርሶች ይሰማራሉ። 14ኛ ጊዜ በዓለም የኦሎምፒክ አደባባይ ላይ የምትሳተፈው ኢትዮጵያ 38 ተወዳዳሪዎቿን ታሳትፋለች ዘንድሮ በአትሌቲክስ፣ በብስክሌት፣ በዋናና በቴኳንዶ ስፖርት ዘርፎች። ዛሬ በመክፈቻው ቀን በቴኳንዶ ስፖርት ሰሎሞን ቱፋ ደምሴ ጃፓናዊውን ሰርጂዮ ሱዚኪን ይፋለማል። ሰላም ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግደው ኤልያስ አስማረ ደግሞ በድምፅ ምህንድስና አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት። I'm a little boy, I I'm a little a can't. But I'm but I'll drink